በመጀመሪያም ዋና ዋና ርዕሶቹ የደቡብ ሱዳን ስደተኞች ምስራቅ ኮንጎ ውስጥ ያገቷቸውን 16 የተባበሩት መንግሥታት ድርጅት ሰራተኞች ለቀቁ። ሰዎቹ የታገቱት የደቡብ ሱዳን ስደተኞች በግዳጅ ወደ ሀገራቸው እንዲመለሱ መደረጋቸውን በመቃወም ነው። ኡጋንዳ ራሱን የጌታ ተከላካይ ጦር እያለ የሚጠራው ቡድን መሪ ጆሴፍ ኮኒን ማደን ማቆሟን አስታወቀች። የኡጋንዳ ሰራዊት ዘመቻውን ከሚያካሄድበት ከማዕከላዊ አፍሪቃ ሪፐብሊክ መውጣት ጀምሯል። የብሪታንያ ፓርላማ በብሪታንያ ወቅቱን ያልጠበቀ ምርጫ በመጪው ሰኔ እንዲካሄድ የቀረበለትን ውሳኔ ዛሬ በአብላጫ ድምፅ አጸደቀ። ዛሬ በውሳኔው ላይ ድምፅ ከሰጡት የፓርላማ አባላት አምስት መቶ ሀያ ሁለቱ ደግፈውታል። ዜናው በዝርዝር ምስራቅ ኮንጎ ውስጥ በደቡብ ሱዳን ስደተኞች ታግተው የነበሩት 16 የተባበሩት መንግስታት ድርጅት ሰራተኞች መለቀቃቸውን የተባበሩት መንግስታት ድርጅት አስታወቀ። ስደተኞቹ ሰዎቹን ያገቱት ባለፈው አርብ ስምንት የቀድሞ የደቡብ ሱዳን ምክትል ፕሬዚዳንት ሬክ ማቻር ቡድን ተዋጊዎች ከተጠለሉበት ከጎማ ክፍለ ሀገር በስተ ሰሜን ከሚገኘው የሚኒጊው የተባበሩት መንግስታት ድርጅት የስደተኞች ጣቢያ በግዳጅ ወደ ደቡብ ሱዳን እንዲመለሱ ከተደረገ በኋላ ነው። እርምጃውን የተቃወሙት እነዚሁ ያልታጠቁ ስደተኞች በዩጋንዳ ኬንያ፣ ወይም ኢትዮጵያ ጥገኝነት እንዲሰጣቸው ጠይቀዋል። ማቻር የሚመሩት የተቃዋሚው ፓርቲ በምህጻሩ ኤስፒኤልኤአይኦ ቃል አቀባይ ላምፖል ጋብሪኤል ስደተኞቹ ባሉበት እንደ ስደተኛ መመዝገብ አሊያም ወደ ሌላ ሶስተኛ ሀገር እንዲሄዱ መደረግ አለበት ብለዋል። በሙኒጊው የተባበሩት መንግስታት ድርጅት የስደተኞች መጠለያ ውስጥ ከተጠጉት 530 ደቡብ ሱዳናውያን መካከል አብዛኛዎቹ የተቃዋሚው የቀድሞ የደቡብ ሱዳን ምክትል ፕሬዝዳንት ሬክ ማቻር ቡድን አባላት ናቸው። ኡጋንዳ ራሱን የጌታ ተከላካይ ጦር እያለ የሚጠራውን ቡድን መሪ ጆሴፍ ኮኒን እና ሰራዊቱን ለማደን በማዕከላዊ አፍሪቃ ሪፐብሊክ ያሰማራችውን ጦሯን ማስወጣት እንደጀመረች አስታወቀች። የኡጋንዳ ጦር ኃይል እንዳለው ኮኒ ባይያዙም የማዕከላዊ አፍሪቃ ሪፐብሊክ ተልእኮውን ተወጥቷል። ዩጋንዳ በሄግ ዓለም አቀፍ የጦር ወንጀለኞች መዳኛ ፍርድ ቤት በጦር ወንጀለኝነት የተከሰሱትን ኮኒን ለመያዝ ማዕከላዊ አፍሪቃ ሪፐብሊክ የዘመተውንና በአሜሪካን የሚደገፈውን የአፍሪቃ ህብረት የአካባቢው ግብረ ኃይል ትመራለች። ይሁንና ግብረ ኃይሉ ኮኒን እስካሁን መያዝ አልቻለም። ኮኒ የሚመሩት አማጺው ቡድን ወደ ሁለት አስርት ዓመታት ለሚጠጋ ጊዜ የዩጋንዳን መንግስት ሲወጋ ቆይቷል። ማዕከላዊ አፍሪቃ ሪፐብሊክ ከዘመቱት የዩጋንዳ ወታደሮች የተወሰኑት ዛሬ ሰሜናዊቷ የዩጋንዳ ከተማ ጉሉ መግባታቸው ተዘግበዋል። ዩጋንዳ ለዚህ ዘመቻ ማዕከላዊ አፍሪቃ ሪፐብሊክ ያሰፈረችው ሰራዊት ቁጥር 2500 ይደርሳል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ወቅቱን ያልጠበቀ ምርጫ እንዲጠራ ባቀረቡት ውሳኔ ላይ ዛሬ ድምጽ እየሰጠው የብሪታንያ ፓርላማ ምርጫው በውሳኔው መሰረት እንዲካሄድ አጸደቀ። ዛሬ በፓርላማው በተካሄደ ድምፅ አሰጣት ከአባላቱ 522ቱ ውሳኔውን ሲደግፉት፣ 13ቱ ደግሞ ተቃውሞታል። ሜይ ወቅቱን ያልጠበቀ ምርጫ ይጠራ ያሉት ሀገሪቱ ከአውሮፓ ሕብረት ለመውጣት በምታካሄደው ድርድር ጠንካራ አቋም እንድትይዝ ይረዳል በማለት እንደሆነ ተናግረዋል። ሜይ በጎርጎሮሳዊ 2020 መካሄድ የነበረበት ምርጫ ሰኔ 1 2009 ዓ ም እንዲካሄድ ማቀዳቸውን ትናንት ሲያሳውቁ አጋሮቻቸውንም ሆነ ተቃዋሚዎቻቸውን አስገርመው ነበረ። ሜይ እዚህ ውሳኔ ላይ የደረሱት ለሀገሪቱ ብሔራዊ ጥቅሞች ሲሉ መሆኑን ተናግረዋል። ምርጫው ሰኔ ቢካሄድ ወግ አጥባቂው የሜ ፓርቲ አሁን ካለው የምክር ቤት መቀመጫ ከአንድ መቶ በላይ ተጨማሪ መቀመጫዎችን ሊያገኝ እንደሚችል ተንታኞች ገምተዋል። የብሪታንያ ፓርላማ 650 መቀመጫዎች አሉት። ይህ ዶች ቨለ ነው። ዩናይትድ ስቴትስ ለማንኛውም የሰሜን ኮሪያ ጥቃት አጸፋዋ መጠነ ሰፊ ጥቃት እንደሚሆን አስጠነቀቀች። ጃፓንን የጎበኙት የአሜሪካን ምክትል ፕሬዚዳንት ማይክ ፔንስ ዛሬ ቶኪዮ ውስጥ እንደተናገሩት በሰሜን ኮሪያ ላይ ኢኮኖሚያዊና ዲፕሎማሲያዊ ጫና ለማድረግ ከአጋሮቻቸውና ከቻይና ጋር እንደሚሰሩ አስታውቀው፣ ሆኖም ሀገራቸው ማንኛውንም የሰሜን ኮሪያ ጥቃት በመጠነ ሰፊ የአጸፋ ጥቃት እንደምታሸንፍ ተናግረዋል። ትናንት ከደቡብ ኮሪያ ጃፓን የገቡት ፔንስ ሰሜን ኮሪያ ከኒውክሊየርና ሚሳኤል ሙከራዎቿ እንድትታቀብ ለማድረግ አሜሪካን ቆርጣ መነሳቷን የጃፓን ጠቅላይ ሚኒስትር ሺንዞ አቼቤን ጨምሮ ከጃፓን መሪዎች ጋር ባደረጓቸው ውይይቶች አረጋግጠዋል። ቱርክ የእሁዱን ህዝበ ውሳኔ ውጤት ተቃውሞ ሰልፍ ከወጡት መካከል ሰላሳ ስምንቱን ዛሬ አሰረች። ሰዎቹ የታሰሩት ዛሬ ቤት ለቤት በተካሄደ አሰሳ ነው። በእሁዱ ምርጫ ማህተም ያላረፈባቸው ወረቀቶች ጥቅም ላይ ውለዋል የሚሉት ተቃዋሚ ፖለቲከኞች የህዝበ ውሳኔ ውጤት ውድቅ እንዲደረግ መጠየቃቸውን ቀጥለዋል። የአውሮፓ ህብረት ኮሚሽን የህዝቡ ፍላጎት አልተከበረም የሚሉትን ወገኖች ስጋት የቱርክ መንግስት እንዲያጣራ ጠይቋል። ሆኖም፣ የቱርክ ጠቅላይ ሚኒስትር ሜቭሉት ኮሶቮግሉ ህብረቱ በቱርክ የውስጥ ጉዳይ ጣልቃ መግባት የለበትም ሲሉ ነቅፈዋል። የሩሲያ የሀገር ውስጥ ደህንነት ኃይሎች ጥቃት ለመጣል በመዘጋጀት የተጠረጠሩ ሁለት የማዕከላዊ እስያ ሰዎችን መግደሉን አስታወቀ። ሰዎቹ የተገደሉት የጸጥታ ኃይሎች ሊያስሯቸው ሲሉ በተፈጠረ ግጭት መሆኑን መስሪያ ቤቱ ባወጣው መግለጫ አስታውቋል። በመግለጫው እንደተጠቀሰው ከዓለም አቀፍ አሸባሪ ቡድኖች ጋር ግንኙነት ነበራቸው የተባሉት ሁለቱ ተጠርጣሪዎች በተገደሉበት ቤት ውስጥ ለቦምብ መስሪያ የሚያገለግሉ ቁሳቁሶችና የጦር መሳሪያዎች ተገኝተውባቸዋል። በጎርጎሮሳዊው 1987 እና 1991 እንደተወለዱ የተነገረውን ሁለቱን ወጣቶች ለማሰር የተሞከረው ከዛሬ 15 ቀን በፊት በሴንት ፒተርስበርግ ከተማ በምድር ውስጥ ባቡር ከደረሰው ጥቃት ጋር በተያያዘ ይሁን አይሁን አልተነገረም። ሆኖም የጸጥታ ኃይሎች አደጋውን በማቀነባበር የተጠረጠረ ትውልደ ኪርጊስታናዊ ትናንት አስረዋል። ግለሰቡ ትናንት ፍርድ ቤት በቀረበበት ወቅት የተወሰነ ተሳትፎ እንደነበረው አምኗል። ሌሎች ስምንት ተጠርጣሪዎችም ተይዘዋል። ለሴንት ፒተርስበርጉ ጥቃት ኃላፊነቱን የወሰደ የለም። አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ መሪ ፍራውከ ፔትሪ በመጪው መስከረም በሚካሄደው የጀርመን ምክር ቤታዊ ምርጫ ፓርቲውን ወክለው እንደማይወዳደሩ አሳወቁ። ጸረ የውጭ ዜጎች አቋም ያለው የአማራጭ ለጀርመን ፓርቲ መሪ ፔትሪ በፓርቲያቸው አባላት መካከል መልስ ያላገኙ ጉዳዮች ስላሉ ዋነኛ ተወዳዳሪ ሆነው ላለመቅረብ መወሰናቸውን ዛሬ ተናግረዋል። ፔትሪ በፌስቡክ ገጻቸው ላይ በቪዲዮ ባሰራጩት መልእክት የምርጫ ዘመቻውን በግልም ሆነ በቡድን እንደማይመሩ ገልጸዋል። በጎርጎሮሳዊ 2015 ዓ ም ነበረ። ፔትሪ ፓርቲውን አብረዋቸው የመሰረቱትን የኢኮኖሚ ፕሮፌሰር በርንት ሉከን ፈንቅለው አመራሩን የያዙት። ከዚያን ጊዜ አንስቶም የፓርቲው ትኩረት የውጭ ዜጎችንና እስልምናን መቃወም ነው። ፓርቲው የፊታችን ቅዳሜ በሚያካሂደው ስብሰባ ላይ ፔትሪ የፓርቲው መሪነቱን ይዘው ይቀጥሉ አይቀጥሉ ይወሰናል ተብሎ ይጠበቃል። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ የደቡብ ሱዳን ስደተኞች ምስራቅ ኮንጎ ውስጥ ያገቷቸውን አስራ ስድስት የተባበሩት መንግስታት ድርጅት ሰራተኞች ለቀቁ። ሰዎቹ የታገቱት የደቡብ ሱዳን ስደተኞች በግዳጅ ወደ ሀገራቸው እንዲመለሱ መደረጋቸውን በመቃወም ነው። ኡጋንዳ ራሱን የጌታ ተከላካይ ጦር እያለ የሚጠራው ቡድን መሪ ጆሴፍ ኮኒን ማደን ማቆሟን አስታወቀች። የኡጋንዳ ሰራዊት ዘመቻውን ከሚያካሄድበት ከማዕከላዊ አፍሪቃ ሪፐብሊክ መውጣት ጀምሯል። የብሪታንያ ፓርላማ በብሪታንያ ወቅቱን ያልጠበቀ ምርጫ በመጪው ሰኔ እንዲካሄድ የቀረበለትን ውሳኔ ዛሬ በአብላጫ ድምፅ አጸደቀ። ዛሬ በውሳኔው ላይ ድምፅ ከሰጡት የፓርላማ አባላት አምስት መቶ ሀያ ሁለቱ ደግፈውታል። ዜናው በዚሁ አበቃ።